ትኩረት በአፍሪካ በአፍሪካ በተለያዩ ሀገራት የፕሬዝዳንት መንበርን የተቆናጠጡ ግለሰቦች ስልጣንን የሙጥኝ ብለው ወንበሩን አለቅም ማለታቸው ብቻ አይደለም የሚያሳማቸው ራሳቸውን ጨምሮ ልጆቻቸው ከዚያም ተሻግሮ ዘመድ አዝማዶቻቸው የሀገራቸውን አንጡራ ሀብት እንዳሻቸው እንደሚመዘብሩ ተደጋጋሚ ስሞታ ይቀርብባቸዋል። እንዲህ አይነት ትችት ከሚያስተናግዱ የአፍሪካ መሪዎች የኮንጎ ፕሬዝደንት ዴኒሳሶ ኒጉዌሶ አንዱ ናቸው። ዴኒሳሶ ንግዌሶ ባለፈው ዓመት ለሀገሪቱ ምክር ቤት ባሰሙት ንግግር ሙስናን መዋጋት ከሁሉ ነገር ቅድሚያ የሚሰጡት መሆኑን አስታውቀው ነበር። በሙስና በተዘፈቁ ግለሰቦች ላይ ጠበቅ ያለ እርምጃ እንዲወሰድ ሲጠብቅ የቆየው የሀገራቸው ሕዝብ ትዕግስቱ መሟጠጡን እንደሚረዱም ገልጸዋል። የኢኮኖሚ ወንጀል በፈጸሙት ላይ የሚወሰደው እርምጃ ፕሬዚደንቱ የደለቡ አሳዎች ሲሉ የጠሯቸውንም ሆነ ተራ ዜጋውን እንደማይመርም አስጠንቅቀዋል። ግሎባል ዊትነስ የተሰኘው ዓለም አቀፍ መንግስታዊ ያልሆነ ድርጅት ፕሬዚደንቱ በእርግጥ ሙስናን በቁርጠኝነት መዋጋት ከፈለጉ ሩቅ መሄድ ሳያስፈልጋቸው ከቤተሰቦቻቸው ይጀምሩ ባይ ነው። ዴኒስ ክሪስቲል ሳሶኒ ንጌሶ የተባለው የፕሬዚደንቱ ታናሽ ልጅ በጎርጎሮሳዊ 2013 እና 2014 ዓመታት ብቻ ለቅንጡ የአኗኗር ዘይቤው 50 ሚሊዮን ዶላር እንደመዘበረ ይነገርለታል። ዴኒስ ክሪስቲል የመንግስትን ገንዘብ እንደ ልብ የማግኘት ችግር የለበትም። ብሔራዊ የነዳጅ ድርጅት የተባለውን የአገሪቱን ተቋም ከጎርጎሮሳዊ 2011 ዓ ም ጀምሮ በምክትል ኃላፊነት እየመራ ይገኛል። ከዓመት በኋላ በተቀላቀለው የገዢው የኮንጎ ሰራተኞች ፓርቲ አባልም ነው። ኪኪ በተሰኘ ቅጽል ስም የሚታወቀው ይህ የፕሬዝደንቱ ልጅ በሕገ ወጥ የተገኘን ገንዘብ ሕጋዊ ለማድረግ ከአገር ውጭ የሚገኙ ኩባንያዎችን በሽፋን ይጠቀማል የሚል ውንጀላ ይቀርብበታል። የምርመራ ጋዜጠኛዋ ማሪያና አብሪዩ ከግሎባል ዊትነስ ድርጅት ጋር በመተባበር የፕሬዝደንቱ ልጅ ባደረጋቸው የገንዘብ ዝውውሮች ላይ ፍተሻ አካሄዳለች። የገንዘብ ዝውውሮቹ በርካታ ኩባንያዎችን ያሳተፈና ውስብስብ አሰራርን የሚከተል ነው። ከኮንጎ የሚወጣውን ገንዘብ መጀመሪያ የሚረከበው አስፔር ብራስ የተባለ የብራዚል ኩባንያ ነው። ኩባንያው በአሜሪካና ብሪቲሽ ቨርጂን አይላንድ ውስጥ ባሉት እህት ኩባንያዎቹ በኩል ገንዘቡን አውሮፓ ወደሚገኙ ኩባንያዎች ያሻግረዋል ትላለች የምርመራ ጋዜጠኛዋ። የእነዚህ ገንዘቦች ባለቤት ተደርጎ የተመዘገበው ጆዜ ቬጋ የተባለ ፖርቱጋላዊ የንግድ ሰው እንደሆነ የምትናገረው አብሪዮ፣ ሆኖም የኮንትራት ስምምነቶቹ የሚያመለክቱት የኮንጎ ፕሬዝደንት ልጅ የገንዘቦቹ እውነተኛ ባለቤት መሆኑን ነው ትላለች። ይህንን እንዴት እንደደረሰችበት ለዶይቸቨል አብራርታለች። ያገኘነው በጆዜ ቬጋ እና በዴኒስ ክሪስቲል መካከል የተፈረመውን ኮንትራት ነው። በኮንጎ ዋና ከተማ ብራዛቪል ባለ የውል ጽህፈት ቤት ማህተም ተደርጎበታል። ጆዜ ቬጋ በኩባንያዎቹ ውስጥ ያለውን ባለቤትነትና አክሲዮኖች በሙሉ ለዴኒስ ክሪስቲል አስተላልፎለታል። ስለዚህ እርሱ ድብቁ ባለቤት ነው። በቆጵሮስ ያለውን ምስጢራዊ ኩባንያ ባለቤት ማንነት ለማወቅ የሞከረ ማንኛውም ሰው የሚያገኘው ጆዜ ቬጋን ነው። በዚህም ምክንያት በአውሮፓ ሀገራት የተቀመጡ ገንዘቦችን አመጣጣቸው ከየት እንደው ለማወቅ የሚደረገው ጥረት አዳጋች ይሆናል። የምርመራ ጋዜጠኛዋ ይህንኑ ታጠናክራለች። አዎ፣ ትክክል ነው። ምክንያቱም የደኒስ ክሪስቲል ስም ተደብቋል። በአውሮፓ ባለው ሕግ መሰረት በተለየ ሀገር የአክሲዮን ዝውውር ከተካሄደ ድርጅቱ ለተመሰረተበት ሀገር የማሳወቅ ግዴታ የለም። በዚህ ጉዳይ ያች ሀገር ቆጵሮስ ናት። አብሪዩ በሕጉ ላይ ያለው ይህን መሰል ክፍተት በአስቸኳይ መፍትሄ ሊበጅለት ይገባል ትላለች። የገንዘብ ዝውውሩን አካሄድ ለመረዳት በአውሮፓ በኩል እንዲህ አይነት ተግዳሮት ቢያጋጥምም፣ በሌላ ወገን ያለው ግን ተጨባጭ መረጃ ተገኝቶበታል። ግሎባል ዊትነስ የተሰኘው ድርጅት ከኮንጎ ግምጃ ቤት አስፔር ብራስ ለተባለው የብራዚል ኩባንያ ገንዘብ መዘዋወሩን የሚያሳዩ ሰነዶች ማግኘት ችሏል። የምርመራ ዘገባ በሚሰራበት ወቅት እንዲህ አይነት ጥርት ያለ ማስረጃ ማግኘት እምብዛም ያልተለመደ እንደሆነ አብሪዩ ትናገራለች። የባንክ ሰነዶችን በእርግጥም የምታይበትና ገንዘቡን በደንብ የምትከታተልበት ይህን የሚያክል ማስረጃ ማግኘት በጣም እንግዳ ነገር ነው። ግሎባል ዊትነስ በኮንጎ ፕሬዝደንት ቤተሰብ ላይ እንዲህ አይነት አጋላጭ መረጃዎች ሲያወጣ ይህ የመጀመሪያው አይደለም። ባለፈው ሚያዝያ ወር በፕሬዝደንቱ ሴት ልጅ ክላውዲያ ሳሶ ንጌሶ ላይ ተመሳሳይ የገንዘብ ምዝበራ መረጃዎች ይፋ አድርጓል። የሀገሪቱ የተወካዮች ምክር ቤት አባል የሆነችው ክላውዲያ 20 ሚሊዮን ዶላር የመንግስት ገንዘብን እንደመዘበረች ድርጅቱ በወቅቱ አጋልጦ ነበር። ከዚህ ገንዘብ ውስጥ 7 ሚሊዮን ዶላር ያሉ የወጣው በአሜሪካ ኒውዮርክ ለሚገኘው የትራምፕ ኢንተርናሽናል ሆቴል ቅንጡ መኖሪያ ግዢ እንደሆነም ዘርዝሯል። እንደ ድርጅቱ ገለጻ ከሆነ ክላውዲያ ገንዘቡን ለማዘዋወር ወንድሟ ዴኒስ ክሪስቲል የተጠቀመበትን መንገድ ተግባር ላይ አውላለች። ኮንጎን ለ35 ዓመታት በፕሬዝደንትነት የመሩት ዴኒሳ ሶኒጉሶና ቤተሰባቸው በሌሎች ድርጅቶችም ስማቸው ከሙስና ጋር በተያያዘ ሲነሳ ቆይቷል። ትራንስፓረንሲ ኢንተርናሽናል የተባለው ዓለም አቀፉ የሙስና አጥኚ ድርጅት የፈረንሳይ ቅርንጫፍ ከአስር ዓመት በፊት ባወጣው አንድ ጥናት የየሀገራቸውን ሀብት በመመዝበር በፈረንሳይ ውስጥ በርካታ ቅንጡ የመኖሪያ አፓርትመንቶችን ከገዙ አምስት የአፍሪካ መሪዎች ውስጥ ዴኒሳ ሶኒጉሶ አንዱ መሆናቸውን አጋልጦ ነበር። በፕሬዝደንቱና ቤተሰባቸው ላይ የሚቀርቡ ይህን መሰል ውንጀላዎች በኮንጎ ውስጥ በየጊዜው መወያያ እንደሚሆኑ የመልካም አስተዳደርና ሰብአዊ መብቶች መድረክ የተሰኘው መንግስታዊ ያልሆነ ድርጅት ሊቀመንበር ሜክሰንት አኒምባ ይናገራሉ። በፈረንሳይ እንዲህ አይነት ቅሌት ሲጋለጥ መንግስት በበኩሉ ሀገሪቱ እንዳትረጋጋ የተደረገ ሙከራ መሆኑን ይናገራል ይላሉ። የኮንጎን መንግስት ለመተቸት ድፍረቱ ያላቸው እንደኛ ያሉ ጥቂት መንግስታዊ ድርጅቶች ብቻ ናቸው ሲሉም ያክላሉ። በኮንጎ ሙስና አጠቃላይ ክስተት ነው ማለት ነገሩን ማሳነስ ነው። የፍትህ አካሉን የትምህርት ስርዓቱንና ምርጫን ጨምሮ በሁሉም የህዝቡ የህይወት እንቅስቃሴዎች ተንሰራፍተው ይገኛል። ትራንስፓረንሲ ኢንተርናሽናል በየአመቱ የሚያወጣው የሀገራትን የሙስና ደረጃ የሚያሳየው ዝርዝርም ይህንኑ ያረጋግጣል። 180 ሀገራትን ባካተተው ዝርዝር ኮንጎ በ165ኛ ደረጃ ላይ ተቀምጣለች። በኮንጎ የካቶሊክ የፍትህና ሰላም ኮሚሽን አባል የሆኑት ብሪስ ማኮሶ ላለፉት 20 ዓመታት በሀገሪቱ ሙስናን ሲዋጉ ቆይቷል። ሙስና በተለይ የተንሰራፋው በማዕድን ማውጣቱ ዘርፍ ነው የሚሉት ማኮሶ ችግሩ ከኮንጎም ተሻግሮ በርካታ ሀገራትን የሚያዳርስ ነው የሚል እምነት አላቸው። በርካታ መንግስታዊ ያልሆኑ ድርጅቶች ኩባንያዎችንና ሀገራትን በአባልነት ያቀፈው ኤክስትራክቲቭ ኢንዱስትሪስ ትራንስፓረንሲ ኢኒሼቲቭ የተሰኘ ማህበር አባል የሆኑት ማኮሶ ዓለም አቀፉ ማህበረሰብ ችግሩን ለመፍታት እርምጃ እንዲወስድ ያሳስባሉ። አውሮፓውያን የስደተኞችን ፍልሰት ለመግታት ትልቅ ድርጅት ማቋቋም ችለዋል። የገንዘብ ፍልሰትን ለመግታት ታዲያ እንደ ፍሮንቴክስ አይነት ድርጅት ለምን አናቋቁምም? የዕለቱ ትኩረት በአፍሪካ መሰናዷችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ።